በኢትዮጵያ ከሚወለዱ አንድ ሺህ ህጻናት ሰባቱ የመጀመሪያ ልደታቸውን ሳያከብሩ እንደሚሞቱ በዩኒሴፍ የተደረገ ጥናት ያመላክታል። ይህንን ጨምሮ በህጻናትና ሴቶች የሚፈጸሙ ጎጂ ልማዳዊ ድርጊቶችን ለመከላከልና ጤናቸውን ለመጠበቅ የታቀዱ ስራዎችን ለመፈጸም የሃይማኖት አባቶች ሚና ከፍተኛ እንደሆነ ነው የተገለጸውም። በመሆኑም ዩኒሴፍ ከዋና ዋና የሃይማኖት ተቋማት ጋር ለመስራት የሚያስችለውን የመግባቢያ ሰነድ ተፈራርሟል። በዕለቱ የብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት መልእክት በወኪላቸው በኩል ቀርቧል። መጽሐፍ ቅዱስን መመሪያቸው አምላካችን ኢየሱስ ክርስቶስንም ተምሳሌታቸው አድርገው በመጠቀም የሃይማኖት መሪዎች በሴቶች ላይ የሚደርሰውን ጥቃት በማስቆም በቂ መልእክት ማስተላለፍ ይቻላል። በክርስቶስ ፍቅር በመመራት የሃይማኖት አባቶች ህብረተሰቡ የትዳርን ክቡርነትና በትዳር ውስጥ ሊኖር ስለሚገባው ጤናማ ግንኙነት፣ ፍቅር፣ እርስ በርስ መዋደድና መቻቻልን መረዳታቸውን ማረጋገጥ ይችላሉ። ከዚህም ጋር በተያያዥም ቅድስት ቤተ ክርስቲያናችን የሴት ልጅ ግርዛትን ፈጽማ አትቀበለውም። በመሆኑም ወላጆች ጨቅላ ልጆቻቸውን ከዚህ አስከፊ ድርጊት እንዲጠብቋቸውና ችግሩን እንዲከላከሉ አጥብቃ ታስተምራለች። የቤተ ክርስቲያናችን አስተምሮ እንደሚያስገነዝበው ያለ እድሜ ጋብቻ ወይም በልጅነት የሚፈጸም ጋብቻ ምንም መሰረት የለውም። የእስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ዶክተር መሐመድ አሚን መልእክትም እንዲሁ በወኪላቸው በኩል ተነቧል። እንደ ሃይማኖታዊ ግዴታችንና እንደ እምነታችን አካል እነዚህ በጋራ ለመስራት የተፈራረምንባቸውን የህፃናትና እናቶች ህይወት የመጠበቅ ጉዳዮች በጽናት ልንተገብራቸው መሆኑን ላረጋግጥላችሁ እወዳለሁ። በሴቶችና በህፃናት ላይ የሚደርሱ የተለያዩ ጥቃቶች በመከላከልና ጤናቸው የተጠበቀ እንዲሆን በማድረግ በኩል የእኛ የሃይማኖት መሪዎች ሚና ከፍ ያለ ነው። ስለሆነም ይህንን ላስተባበሩ አካላት ከፍ ያለ ምስጋናን ላቀርብላቸው ወዳለው። የኢትዮጵያ መካነ ኢየሱስ ወንጌላዊት ቤተ ክርስቲያን ፕሬዚዳንት ቀሲስ ዶክተር ዋክስዩ ሚዶሳ በበኩላቸው በመጀመሪያ ከሃይማኖት ተቋማት ጋር አብሮ ለመስራት ዩኒሴፍ ላሳየው ተነሳሽነት ላመሰግን ወዳለው። እኛ የሃይማኖት አባቶች ህፃናትና እናቶች ፈጣሪ የሰጣቸውን መብቶች ተግባራዊ እንዲያደርጉ በማገዝ ቁልፍ ሚና መጫወት እንችላለን ይገባናልም። ለምን ቢባል የህብረተሰቡ መሰረትና የወደፊት ተስፋዎች ናቸውና፣ ፎር ዘ ፊውቸር ኦፍ ጀኔሬሽን። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ የኢትዮጵያ ተወካይ ሚሲስ ጁሊያን ሚሊሶፕ በበኩላቸው የህጻናት ሞትን ለመቀነስ እንዲሁም በሴቶች ላይ የሚፈጸሙ ጾታዊ ጥቃቶችን በመታገል በኩል የሃይማኖት መሪዎች ከፍተኛ ሚና እንዳላቸው የሶማሌና የአማራ ክልል የሃይማኖት አባቶችን ልምድ በመጥቀስ አስረድቷል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።